два. Их, я Америка 22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መጋቢት 13 2013 ዓ ም ዝግጅታችን ጀመረ። በሰብአዊ መብት ተትረገድ የሚቀርቡትን ስሞታ ውስጥ በነፃ አካላት የማጣራት አቅጣጫ መጀመሩን ለዚህም መንግስት ዝግጁ መሆኑን ኢንተርናሽናል ሚዲያ ጭምር በቦታው እንዲገኙ መደረጉና እንደገና በሱዳንና በኢትዮጵያ መሀል ያለው ግንኙነት ወቅታዊ ሁኔታ የሕዳሴ ግድብን በተመለከተ ሰፊ ማብራሪያ ተሰጥቷቸዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲን የሰማችኋቸው የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ወደ አዲስ አበባ የላኳቸው ሴናተር ክሪስቶፈር ኮይንስ ከጠቅላይ ሚኒስትር አብይ አህመድና ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ስላደረጉት ውይይት የሰጡንን መረጃ በአብይ ርዕስ ታደምጣላችሁ። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤናስጥልኝ እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅ ይታዬ ነኝ። በትግራይ ክልል ሁኔታ ላይ እንዲነጋገሩ የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ወደ አዲስ አበባ የላኳቸው ሴኔተር ክሪስቶፈር ኩንስ ከጠቅላይ ሚኒስትር አብይ አህመድ እና ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር መገናኘታቸው ታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለአሜሪካ ድምፅ እንዳሉት በትግራይ ክልል ያለው ሁኔታ የኢትዮ ሱዳን ድንበርና የህዳሴው ግድብ ድርድር ጉዳዮች በውይይቱ ከተነሱት መካከል ናቸው። የኢትዮጵያ የሰብአዊ መብት ኮሚሽነር ዶክተር ዳንኤል በቀለም ከሴኔተር ኩንስ ጋር በትግራይ ክልል ባለው የሰብአዊ መብት ሁኔታ ላይ መወያየታቸውን በተመሳሳይ ለአሜሪካ ድምፅ አስረድተዋል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። እያየ ላይ መጣውን የኮሮና ቫይረስ መዛመት ለመዋጋት በተያያዘው ትንቅንቅ የክትባት መድኃኒቶች አቅርቦት እጥረት የደቀነውን ፈተና ጨምሮ ሦስተኛውን ዙር የወረሽኙ ማዕበል የማስቆም እድል አመለጠው በተባለለት የአውሮፓ ሕብረት ውዝግብና ምስቅልቅል ቀጥሏል። ራሱም በፍጥነት የሚለውጠው የቫይረሱ ዝርያ ብርቱ ፈተና ደቅኖባት የነበረችውና እየተሻሻሉ በመጡ ሁኔታዎች በሀገር ውስጥ ጥላ የነበረቻቸውን የተለያዩ ገደቦች እያነሳች የምትገኘው እንግሊዝ በበኩሏ ከተለያዩ ሀገሮች የሚነሱ በረራዎችን ጨምሮ አንዳንድ ገደቦችን ማድረጓን ቀጥላለች። ገደቡ ከሚመለከታቸው ሀገሮች የሚነሱ ተጓዦችን ወደዚያች ሀገር እንዳይገቡ የሚያደርግ ነው። ኢትዮጵያን ጨምሮ በርካታ ሀገሮችን የሚመለከተውን የዚህን ገደብ የተመለከተ አጭር ዘገባ አሉላ ከበደ ያቀርባል። ልዩ ዝርዝር ሬድ ሊስት የሚል ስያሜ የተሰጠው ይህ ገደብ ባለፉት አስር ቀናት ውስጥ በዝርዝሩ ከተካተቱ ሀገሮች የተነሱ ወይም በዚያ ያለፉ ተጓዦችን ዩናይትድ ኪንግደም ከመግባት የሚያግድ ነው። የብሪታንያ ዜግነት ያላቸው ወይም የአይሪሽ ናሽናል የሆኑ ዜጎች ወደ ሀገራቸው መመለስ ባይከለከሉም መንግሥት ባጸደቀው ተለይቶ ማቆያ ውስጥ ለመጪዎቹ አስር ቀናት እንዲቆዩ ግን ግዴታ ይጥላል። ከአንጎላ እስከ ዩናይትድ አረብ ኤሚሬት፣ ብራዚል ና ቬኔዙዌላ ሶስት አህጉሮችን አፍሪካን፣ መካከለኛው ምስራቅን እና ላቲን አሜሪካን የሚያካልለው አዲሱ ብሪታንያ የጣለችው የጉዞ ገደብ ባለፈው አርብ በዝርዝሩ የተካተቱትን ኢትዮጵያን፣ ኦማንን፣ ካታርን ና ሶማሊያን ጨምሮ 35 አገሮችን ይመለከታል። ከዚያ ዘጠኝ ቀናት ቀደም ብሎም የመጀመሪያው ገደብ በተጣለበት ወቅት በዝርዝሩ ተካተው ከነበሩ አገሮች ውስጥ ሁለቱ ሞሪሸስ እና ፖርቹጋል ከአሁን በኋላ ገደቡ የማይመለከታቸው አገሮች ቢሆኑም ገደቡ ከተነሳበት ያለፈው አርብ መጋቢት 10 2013 እንደ አውሮፓውያን የዘመን አቆጣጠር መጋቢት 19 2021 ከሌሊቱ 10 ሰዓት በፊት እንግሊዝ የደረሱ ተጓዦች ግን ለሚከተሉት አስር ቀናት በለይቶ ማቆያ ውስጥ እንዲቆዩ ይደነግጋል። አገሮቹን ከዝርዝሩ ለመውጣት ስላበቃቸውም ሆነ ወደፊት ሌሎች ሊወጡ ስለሚችሉበት ምክንያት መመሪያው አያብራራም። በአንጻሩ በስራቸው ሳቢያ የጉዞ እገዳው የማይመለከታቸውን ግን መመሪያው ይዘረዝራል። ከነኚህም ውስጥ የኤሮስፔስ ምህንድስና ባለሙያዎች፣ የአውሮፕላን አብራሪዎችና የበረራ ባለሙያዎች፣ የቢቢሲ ዜና አገልግሎት ሰራተኞች፣ የዩኬ ባለስልጣናትና የተቋራጭ ሰራተኞችን ጨምሮ በድንበር ጥበቃ የተሰማሩ የጸጥታ ሰራተኞችና የአውቶቡስ አሽከርካሪዎች ይገኙባቸዋል። ዩናይትድ ኪንግደም ቀደም ያለውን የመጋቢት አንዱን የተጓዦች እገዳ በጣለችበት ወቅት የኳታር የኦማንና የኢትዮጵያ አየር መንገዶችንም በረራም ማገዷ ይታወሳል። አሉላን ለዘገባው አመሰግናለሁ። በሰሜን ተራሮች ብሔራዊ ፓርክ ውስጥ ከትናንት በስቲያ መጋቢት 11 ምሽት ላይ ተነስቶ የነበረው ቃጠሎ በአካባቢው ነዋሪዎችና በፓርኩ ሰራተኞች ርብርብ በቁጥጥር ስር መዋሉን የፓርኩ የህብረተሰብና ቱሪዝም ኃላፊ ለአሜሪካ ድምፅ ገልጸዋል። የቃጠሎ መንስኤ እየተጣራ መሆኑን የአማራ ክልል ደንና ዱር እንስሳት ልማትና ጥበቃ ባለስልጣን አስታውቋል። አስቴር ምስጋናው ዝርዝሩን ይዛለች። የእሳት ቃጠሎ በሳርና በአንዳንድ ዛፎች ላይ የተወሰነ ጉዳት ቢያደርስም ቃጠሎው ሳይሰፋ በቁጥጥር ስር መዋል እንደተቻለ የገለጹት የሰሜን ተራሮች ብሔራዊ ፓርክ የህብረተሰብና ቱሪዝም ኃላፊ አቶ ታደሰ ይግዛው ናቸው። በዱር እንስሳት ላይ ግን ምንም አይነት ጉዳት አላደረሰም ብለዋል። ጃናሞራ ወረዳ አማራ ሸማ የሚባል አካባቢ እሳት ተከስቶ ነበር ያን ቀኑኑ ሁለቱንም ቦታዎች ቁጥጥር ስር ነው የዋሉ። የአካባቢው ህብረተሰብ፣ የክበል አመራሩ፣ የወረዳ አመራሩ፣ የፓርክ ሰራተኛ በጋራ ሆኖ ነው እዛው ርብርብ አርገ ወዲያውኑ የተደባጠረ። የእሳት ቃጠሎ ምክንያት እስካሁን አለመታወቁንና አጥኚ ቡድን ወደ ቦታው ተልእኮ እየተጣራ መሆኑን የገለጹት ደግሞ የአማራ ክልል ደንና ዱር እንስሳት ልማትና ጥበቃ ባለስልጣን አቶ አብርሃም ማርዬ ናቸው። እሳት በሁለት አይነት ይከሰታል። አንደኛ በተፈጥሮ በሙቀቱ ምክንያት ራሱ ጫካው ውስጥ እጽዋቶች በነፋስ ወይም በምትን በሚጋጭበት ጊዜ በፍሪሽን የሚፈጠር ማለት ነው፣ ቡሽ ፋየር የምንለው በሰዎች የሚፈጠር ማለት ደግሞ ሰዎች የተለያየ ስራ ሲሰሩ ተቀጣጣይ ነገር ይዘው ሊንቀሳቀሱ ይችላሉ። ከነዚያ ውስጥ የሆነ ነገር ጥለው ከሄዱና የሚቀጣቀብት በአካባቢው ካለ የሚነሳ ነው። ወይም ሆን ብለው የሚያያይዙት ከሆነ ይሄ ሰው ሰራሽ ነው ብለን በሰው ነው የሚከሰተው ሪፖርት አላደረጉም። ዛሬ ነው እንግዲህ ያለውን ነገር ሪፖርት ካደረጉ ልናገኝ የምንችለው። እስካሁን ባለን መረጃ ከባድ የሚባል አይደለም። በተደጋጋሚ የእሳት ቃጠሎ የሚያጋጥመው የሰሜን ተራሮች ብሔራዊ ፓርክ ከሁለት ዓመት በፊት ቃጠሎ ደርሶበት የነበረው አካባቢ መልሶ ማገገሙንም አቶ አብርሃም ገልጸዋል። ቃጠሎውን ለመከላከል ሰልጥነው በተደራጁ ወጣቶች ርብርብ ጉዳቱን መቀነስ እንደተቻለ የተናገሩት አቶ አብርሃም በሰው ኃይል ብቻ ለመከላከል የሚደረግ ያደረገው ጥረት አድካሚ መሆኑን ተናግረዋል። መንግስት የተሻለ ቴክኖሎጂ የሚያመቻችበትን እድል መፍጠር እንደሚገባም አሳስበዋል። ለአሜሪካ ድምጽ ሬዲዮ የኤርትራ መንግስት የብሔራዊ ጸጥታ ቢሮን ጨምሮ በዓለም ዙሪያ የመብት ጥሰት ፈጽመዋል ባሏቸው ግለሰቦችና ተቋማት ላይ ማዕቀብ እንዲጣል ውሳኔ ማሳለፋቸው ታውቋል። ደቡብ ሱዳናዊው ሜጀር ጀኔራል ገብርኤል ሞሰስ ሎኩጆ በሀገሪቱ የከፋ የሰብአዊ መብት ጥሰት በተለይም የዘፈቀደ ግድያ በመፈጸም ሊቢያ ውስጥ የሚንቀሳቀሰው ታርሊና የተባለች ከተማ የተቆጣጠረው ካሚያት ሚሊሺያ የተባለ ታጣቂ ቡድንም በማዕቀቡ ውሳኔ ውስጥ ተካትተዋል ተብሏል። በኤርትራ ፕሬዚደንት ጽህፈት ቤት ስር የሚንቀሳቀሰው የብሔራዊ ጸጥታ ኤጀንሲ በሀገሪቱ በሚፈጸሙ ከባድ የሰብአዊ መብት ጥሰቶች ተጠያቂ ነው ያለው የአውሮፓ ህብረት ሰነድ በተለይም አባላቱ በሚያደርሱት ሰዎችን በዘፈቀደ ማሰርና መግደል ደብዛ የማጥፋትና ሰቆቃ የመፈጸም አድራጎቶች ተጠያቂ ነው ብሎታል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮቹ ቻይና፣ ሚያንማር ሚያንማርና ሩሲያ ውስጥ ከሚደርሱ የሰብአዊ መብት ጥሰቶች በተያያዘም ተጠያቂ ባደረጓቸው ግለሰቦችና ቡድኖች ላይ ማዕቀቦች እንዲጣሉ ወስነዋል። አህጉራዊው ህብረት በዓለም ዙሪያ የሚፈጸሙ የሰብአዊ መብት ጥሰቶችን ኢላማ በማድረግ የሚወስደውን እርምጃ እያሰፋ ሲሆን በቻይና በዊገር ማህበረሰብ ላይ ከሚፈጸሙ የመብት ረገጣዎች በተያያዘ በአራት የሀገሪቱ ባለስልጣናትና በአንድ መንግስታዊ ድርጅት ላይ ማዕቀብ ሊያውጅ መዘጋጀቱ ተገልጿል። የአውሮፓ ህብረት እንደ አውሮፓውያን አቆጣጠር በ1989 ዓመተ ምህረት በቲያንማን አደባባይ በተቃዋሚዎች ላይ ከተፈጸመው ጥቃት በተያያዘ ቻይና ላይ ከጣለባት የጦር መሳሪያ ማዕቀብ ወዲህ በሰብአዊ መብት ጥሰት ምክንያት ማዕቀብ ሲጥል ይህ የመጀመሪያ ይሆናል። የቻይና የውጭ ጉዳይ ሚኒስቴር በሺንጂያንግ ግዛታችን ጉዳይ አንዳች መቀጮ ቢጣልብን ጠንካራ ምላሽ እንሰጣለን ሲል አስታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት። የኮንጎ ብራዛቪሉ እጩ ፕሬዝደንታዊ ተፎካካሪ በኮቪድ-19 ህመም ምክንያት ህይወታቸው ማለፉ ተሰምቷል። የኮሌላ ቃል አቀባይ እንደተናገሩት ተቃዋሚ ፕሬዝደንታዊ እጩ በተወለዱ 61 ዓመታቸው ትናንት እሁድ ህይወታቸው ያለፈው ለሕክምና ከብራዛቪል ወደ ፈረንሳይ በመወሰድ ላይ እንዳሉ ነው። ትናንት እሁድ ለተከናወነው ምርጫ የመጨረሻው በነበረው በአርብ እለቱ የምረጡኝ ዘመቻ ላይ በጸና በመታመማቸው የተነሳ ሊካፈሉ አልቻሉም ነበር። ሆኖም ቅዳሜ ከሆስፒታል አልጋቸው ላይ ሆነው ለደጋፊዎቻቸው በቪዲዮ ባስተላለፉት መልእክት የኦክስጅን ማገዣ ማስካቸውን በእጃቸው ይዘው እያሳዩ፣ እኔ ከሞት ጋር ግብ ግብ ይዣለሁ፣ እናንተ ለለውጥ ቆማችሁ ድምጻችሁን ስጡ ሲሉ ሲማጸኑ ተደምጠዋል። እንደ አውሮፓውያን አቆጣጠር በ2016 ዓ ም ከፕሬዚደንቱ ከደኒ ሳሶ እንጎሶ ጋር ተወዳድረው በሁለተኝነት የጨረሱት ኮሌላ በዚህኛው ምርጫ ለሁለተኛ ጊዜ መቅረባቸው ነበር። በኮቪድ-19 ዜና ስንቆይ አስትራዜኒካ የመድኃኒት ኩባንያ የኮቪድ-19 ክትባቱ በበሽታው በከባድ ሁኔታ መታመም ወይም በጠና ተይዞ ሆስፒታል መግባት ደረጃ መድረስን መቶ በመቶ የመከላከል አቅም ያለው መሆኑን በክትባቱ ላይ የተካሄደ ሙከራ ማሳየቱ ተነገረ። ከዚህ የክትባቱ ደህንነትና ውጤታማነት ግምገማ ላይ የተደረሰው ዩናይትድ ስቴትስ ውስጥ 32449 ሰዎች በተካፈሉበት ሙከራ የተገኙ ውጤቶችን ተመርኩዞ መሆኑን አስትራዜኒካ ባወጣው መግለጫ አመልክቷል። ክትባቱ ምንም አይነት የጎንዮሽ ጠንቅ የማስከተል ስጋት እንዳልፈጠረ ነው ኩባንያው ያስታወቀው። በቅርቡ በርከት ያሉ የአውሮፓ ሀገሮች ክትባቱን በወሰዱ ሰዎች ላይ የደም እርጋት ታይቷል ያሉ ሪፖርቶችን ተከትሎ ክትባቱ ለሕዝባቸው መሰጠቱ እንዲቆም አድርገው ነበር። የአውሮፓ የመድኃኒቶች ቁጥጥር ቢሮ ኤማ ግን ክትባቱ የጎንዮሽ ጠንቅ ስጋት የማይፈጥርና ላይ የደም እርጋትም ተናግረዋል። ይህንኑ ተከትሎ የዓለም የጤና ድርጅት ክትባቱ የሚሰጠው ጥቅም ሊያስከትል ከሚችለው የጎንዮሽ የጤና ስጋት እንደሚበልጥ በማስገንዘብ ክትባቱ ጥቅም ላይ እንዲውል ምክረ ሀሳቡን ሰጥቷል። በሌላ በኩል ደቡብ አፍሪቃ ክትባቱ በሀገሯ በተቀሰቀሰው አዲሱ አይነት የኮሮና ቫይረስ ዝርያ ላይ ያለው ውጤታማነት ስላሳሰባት ክትባቱን መስጠት አቁማለች። እናም ቢያንስ አንድ ሚሊዮን የሚሆነውን የአስትራዜኒካ ክትባቷን ለአፍሪካ ህብረት መሸጧ ተገልጿል። ደቡብ አፍሪቃ በአሁኑ ወቅት ህዝቧን እየከተበች ያለችው በፋይዘር እና በጆንሰን ን ጆንሰን በተሰሩ ክትባቶች ነው። የአፍሪካ ህብረት ከደቡብ አፍሪቃ ላይ የገዛቸውን ክትባቶች ለ14 የሀገሪቱ ሀገሮች ያከፋፍላል ነው የተባለው። በማደግ ላይ ባሉ ሀገሮች በብዛት ተመራጩ የአስትራዜኒካው ክትባት ሲሆን ክትባቱ እስካሁን ከሀምሳ በሚበልጡ ሀገሮች ጥቅም ላይ እንዲውል ፈቃድ አግኝቷል። ዩናይትድ ስቴትስ ደግሞ እየተሰጡ ያሉት በፋይዘርና በባዮንቴክ እንዲሁም በጆንሰን ኤን ጆንሰን የተሰሩት ክትባቶች ናቸው። በተዛመደ ዜና በዩናይትድ ስቴትስ ከፍተኛ የጎብኚዎች መስህብ በሆነችው ማያሚ ቢች በምትባለው የባህር ዳርቻ መዝናኛ ባለስልጣናቱ የደነገጉትን ከምሽቱ ሁለት ሰዓት የሚጀምር የሰዓት እላፊ በሶስት ሳምንታት እንዲራዘም ወስነዋል። ባለስልጣናቱ ከዚህ ውሳኔ የደረሱት ቅዳሜ ዕለት ብዛት ያላቸው ሰዎች በቁጥጥር ስር መዋላቸውን ተከትሎ ሲሆን ባለስልጣናቱ እንዳሉት እንደ አውሮፓውያን አቆጣጠር ከመጋቢት አንድ ቀን ወዲህ በባህር ዳርቻዋ ከተማ ቁጥራቸው ወደ አንድ ሺህ የሚደርሱ ሰዎች በቁጥጥር ስር ውለዋል። ቅዳሜ ምሽት በማያሚ ቢች ከተማ የትምህርት ቤት የጸደይ ወራት እረፍት ላይ ያሉ ወጣቶች የጭፋሮ ምሽት ላይ ከማታው ሁለት ሰዓት እስከ ንጋት አስራ ሁለት ሰዓት የሚዘልቀውን የሰዓት እላፊ ለማክበር ፈቃደኛ ሳይሆኑ በመቅረታቸው ፖሊሶች ሊበትኗቸው የሚለበልብ ጋዝ እንደረጩባቸው ታውቋል። በዩናይትድ ስቴትስ የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል መሰረት በዓለም ዙሪያ እስካሁን በቫይረሱ መያዛቸው የተረጋገጠው ሰዎች ቁጥር ከ123 ነጥብ 2 ሚሊዮን አልፏል። 2 ነጥብ 7 ሚሊዮን ሰው በበሽታው ሳቢያ ሕይወቱን አጥቷል። ዩናይትድ ስቴትስ አሁንም ትልቁን የቫይረሱን ተጋላጮች አሃዝ እንደያዘች ስትሆን ቁጥራቸው ከ29 ሚሊዮን እንዳለፈ ነው የተገለጸው። 542,000 ሰው ደግሞ ለህልፈት ተዳርጓል። በሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎኸርስ በ25 ሜትር ባንድ በ1240 ኪሎኸርስ በ31 ሜትር ባንድ በ9485 ኪሎኸርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ መጋቢት 13 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በትግራይ ክልል ሁኔታ ላይ እንዲነጋገሩ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ወደ አዲስ አበባ የላኳቸው ሴናተር ክሪስቶፈር ኩንስ ከጠቅላይ ሚኒስትር አብይ አህመድ እና ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር መገናኘታቸው ታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለአሜሪካ ድምጽ እንዳሉት በትግራይ ክልል ያለው ሁኔታ፣ የኢትዮ ሱዳን ድንበር እና የሕዳሴው ግድብ ድርድር ጉዳዮች በውይይቱ ከተነሱት መካከል ናቸው። የኢትዮጵያ ጠቅላይ መብት ኮሚሽን ዶክተር ዳንኤል በቀለም ከሴናተር ኮይንስ ጋር በትግራይ ክልል ባለው የሰብአዊ መብት ሁኔታ ላይ መወያየታቸውን በተመሳሳይ ለአሜሪካ ድምጽ አስረድተዋል። እስክንድር ፍሬው ተከታዩን ዘከባልኳል። ቅዳሜ ከሰዓት አዲስ አበባ የገቡት ሴናተር ኩንስ በእለቱና ትናንት በማግስቱ ከባለስልጣናትና ከሰብአዊ መብት ድርጅት መሪዎች ጋር ተወያይተዋል። ከኢትዮጵያ መሪዎች ጋር ያደረጉትን ውይይት በተመለከተ ያነጋገርኳቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ተከታዩን አብራርተዋል። የፕሬዝዳንት ባይደን ልዩ መልእክተኛ የሚመሩት ልዑካን ቡድን እዚሁ ሀገራችን መጥቶ ክቡር ጠቅላይ ሚኒስትራችን ከክቡር ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር ጋር እንዲሁም ከሌሎች የተለያዩ የህብረተሰብ አካላት ጋር ተነጋግረው ተመልሷል። መልእክተኛው የመልእክቱ ትልቁንትን በኢትዮጵያ ያለውን ነባራዊ ሁኔታ ለማየትና ያለውን ሁኔታ ከመንግስት አመራር እዚህም ተገኝቱ ከሚመለከታቸው ወገኖች ለመረዳት ነው። በግንኙነቱም ወቅት በኢትዮጵያ በተለይ በሰሜኑ የሀገራችን ክፍል የህግ የበላይነትን ለማስከበር ስለተደረጉት እንቅስቃሴዎች ስለመነሻው፣ ሂደቱ እና ውጤቱ፣ አሁን ስለተደረሰበት ደረጃ ና በተለይ መልሶ በማቋቋም ረገድ እየተደረጉ ስላሉ እንቅስቃሴዎች፣ የሰብአዊ እርዳታ ድጋፍን ለማሳለጥ አካባቢም ስለመከፈቱ የሰብአዊ ድጋፍን ሰብአዊ ድጋፍን ለመስጠት አካባቢ መከፈቱን በሰብአዊ መብት ጥሰት ረገድ የሚቀርቡትን ስሞታዎች በነጻ አካላት የማጣራት አቅጣጫ መጀመሩን፣ ለዚህም መንግስት ዝግጁ መሆኑን የኢንተርናሽናል ሚዲያ ጭምር በቦታው እንዲገኙ መደረጉና የመሳሰሉት እንደገና በደቡብ በሱዳንና በኢትዮጵያ መሀል ያለው ግንኙነት ወቅታዊ ሁኔታ፣ የህዳሴ ግድብን በተመለከተ ሰፊ ማብራሪያ ተሰጥቷቸዋል። በኢትዮጵያ ከዩናይት ስቴትስ ጋር ያላትን ታሪካዊ ግንኙነት ይበልጥ ለማጠናከር ስላላት ጠንካራ ፍላጎት እና ይህም ግንኙነት ደግሞ በኢንጌጅመንት ላይ የተመሰረተ በመገናኘትና በመወያየት፣ በመረዳዳት፣ በመደጋገፍ ላይ የተመሰረተ እንዲሆን በኢትዮጵያ በኩል ስላለው ፍላጎትም እንደዚሁ ተገልጾላቸዋል። በአጠቃላይ ሴኔተሩም ባዩት ሁኔታ ጥሩ ምቾት እንደተሰማቸውና ይህ የተረዱትን ነገር እንዳለ ተመልሰው ለአመራራቸው እንደሚያስረዱ ቃል ገብተው ነው የተመለሱ። እንግዲህ የአሜሪካ ፕሬዚዳንት ጆ ባይደን ሴናተር ኩንስን የላኩት በተለይ በትግራይ ክልል ያለው ሁኔታ እጅግ እንደሚያሳስባቸው በመግለጽ እንደሆነ ሲዘገብ ቆይቷል። ከዚህ አንጻር የተደረገው ውይይት እንግዲህ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር ተነገናኝተው መወያየታቸውን ገልጸውልኛል። አምባሳደር በተለይ ከምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር በተደረገው ውይይት ላይ እርስዎም ነበሩ ና የውይይቱ መንፈስ ምን ይመስል ነበር? በዛ ርዕስ ላይ ሴናተሩ እዚህ ያለውን ሁኔታ በሚገባ ለመረዳት ነበር የመጡት ይሄ ለዚህ ያላቸውን ጠንካራ ስሜት ያሳያል። ሁለተኛ፣ ኢትዮጵያ የአሜሪካ የቆየች ወዳጅ የአካባቢው ደግሞ የተሻለች ጠንካራ ሀገር መሆኗን አሜሪካኖች በሚገባ እንደሚረዱ ና እዚህ አካባቢ ለአካባቢው ሰላምም ለአካባቢው መረጋጋትም ለአካባቢውም ልማት የኢትዮጵያ ሚና ቁልፍ መሆኑ ስለሚረዱ ከኢትዮጵያ ጋር ያለውን ግንኙነት ስለሚንከባከቡት እንደመጡ ነው የተገለጸው። በእኛም በኩል በክቡር ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ የዚህ የሕግ የማስከበሩ ጉዳይ በትግራይ ምንድን ነው መነሻው የሚለውን ነገር እንደገና ሂደቱ ምን እንደሚመስል ውጤቱ እንዴት እንደሆነ፣ አሁን መልሶ የማቋቋሙ ስራ እንዴት እንደሆነ በዝርዝር ነበር የገለጹላቸው። በተለይ ደግሞ አንዳንድ ጉዳዮችን አጽንኦትን ሰጥተው ነው የነገረው። ለምሳሌ የኢትዮጵያ ውስጥ ጉዳይ በተመለከተ በተለይ ይሄ የኢትዮጵያን ያንዳ ክልል ሚሊሻ ነጥሎ እንደ ባዕድ የማቅረቡ ነገር ስህተት መሆኑን የአማራ ክልል ሚሊሻ ከትግራይ ክልል ይውጣ የሚለውን ማለት ነው። ትክክል ይሄ በየትኛውም ሀገር ከሉዓላዊነት ህጎች ጋር የሚጻረር መሆኑን በደንብ ነው ያሳዷቸው። ሁኔታውን በደንብ እንዲገባቸው ማለት ነው። ይሄ የኢትዮጵያ ውስጥ ጉዳይ ነው። ይሄ ሚሊሻ የውጭ ዜጋ አይደለም። ይሄ በየትኛውም ሀገር በመንግስታዊ መዋቅር ስር በፌዴራል መንግስቱ መዋቅር ስር የሚኖር ሚሊሻ ነው። ስለዚህ መንግስት ፌዴራል መንግስቱ የትኛውን ከሰሜንም፣ ከደቡብም፣ ከምዕራብም፣ ከምስራቅም፣ ከመሀል ሀገርም የትኛውንም ሚሊሻ አንስቶ የትም አካባቢ መጠቀም እንደሚችል ይሄ ደግሞ በአሜሪካም ሀገር ነባራዊ ሁኔታ ትክክለኛ እንደሆነ እና የትም ሀገር የዚህ የሉዓላዊነት ጉዳይ በዚህ ደረጃ እንደሚታይ በደንብ አስረዷቸው። ሴኔተሩም ይህንን ጉዳይ በጥሞና ነበር ያዳመጡት እና ጉዳዩን ከሞላ ጎደር የተረዱት አድርገን ነው የምንወስደው። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እና አስተዳደራቸው በኢትዮጵያ ትግራይ ክልል ያለው ሁኔታ እንደሚያሳስባቸው የገለጹት በተደጋጋሚ ነው። በተለይ ከዚህ አንጻር የሚያነሱት በክልሉ ተፈጽመዋል የሚባለውን የሰብአዊ መብት ጥሰት ነው። ፕሬዚዳንት ባይደን ሴናተር ኩንስን ወደ አዲስ አበባ የላኩበት አንዱ ምክንያትም ይሄው የሰብአዊ መብት ጉዳይ መሆኑን ከዋይት ሀውስ የወጣው መግለጫ ያሳያል። ትናንት ማምሻውን ታዲያ ልዩ መልእክተኛው ሴናተር ክሪስቶፈር ኩንስ ከኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር ዳንኤል በቀለ ጋር ተገናኝተው ተወያይተዋል። ዶክተር ዳንኤል በቀለ ለአሜሪካ ድምፅ እንዳብራሩት ከሴናተር ኩንስና ከሉካን ቡድናቸው ጋር ሰፊ ውይይት ተካሂዷል። ያው የመጡበት ምክንያት ይታወቃል። ያው በትግራይ ክልል ከተከሰተው ሁኔታ ጋር በተያያዘ ከአሜሪካው መንግስት እና ከአሜሪካው መንግስት ፕሬዝዳንት ለኢትዮጵያ መንግስት ይዘው የመጡት መልእክት እንዳለ እረዳለውን ያንን ከሚመለከታቸው የኢትዮጵያ መንግስት ባለስልጣናት ጋር ተገናኝ እንደተወያዩበትና ጥሩ ውይይት እንዳደረጉ ገልጸውልኛል። ከዛ በተረፈ በጋ የነበረን ውይይት ከሰብአዊ መብት ጉዳዮች ጋር የተያያዘ ነውና በተለይም ደግሞ እስካሁን ድረስ የሰብአዊ መብቶች ኮሚሽን በሚያደርገው ክትትል የተረዳውን ነገር እና ከዚህ በመቀጠልም የሚያካሂደው ምርመራ ምን አይነት መልክ ሊኖረው እንደሚችል የሀሳብ ልውውጥ አድርገናል። እንግዲህ በአሜሪካ መንግስት፣ በፕሬዚዳንት ባይደን አስተዳደር በኩል በትግራይ ክልል ያለው ሁኔታ የሰብአዊ መብት ሁኔታ እንደሚያሳስባቸው ሲገልጹ ቆይተዋል ማጣራትን በተመለከተም የተለያዩ ጉዳዮችን ሲያነሱ ቆይተዋል የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን ጨምሮ ሌሎቹም የአስተዳደሩ ባለስልጣናት ከዚህ አንጻር ተፈጸሙ የሚባሉ የሰብአዊ መብት ጥሰቶችን ማጣራትን በተመለከተ ምን አይነት ውይይት ነው የተካሄደው ከሴናተሩ ጋር ዶክተር ዳንኤል አዎ፣ እስክንድር እንዳልከው ይሄ ያው እስካሁን ብዙ የመወያያ አርዕስት ከነበሩት ጉዳዮች ውስጥ አንዱ ምን አይነት የሰብአዊ መብቶች ጉዳይ ምርመራ ሊካሄድ ይገባል የሚል ነው። አሁን በአብዛኛው የዓለም አቀፍ ማህበረሰብ በኩል ከኢትዮጵያ መንግስትም በኩል በተሰጠው ምላሽ የተደረሰበት መግባባት በ የኢትዮጵያ ሰብአዊ መብቶች ኮሚሽን እና በተባበሩት መንግስታት የሰብአዊ መብቶች ድርጅት ጽፈት ቤት አማካኝነት በእንግሊዘኛ ቋንቋ ኦፊስ ኦፍ ዘ ሀይ ኮሚሽነር ፎር ሂማን ራይትስ የሚባለው ማለት ነው። በእነዚህ ሁለት ተቋሞች አማካኝነት የጋራ የሰብአዊ መብቶች ምርመራ ስራ የማካሄድ አስፈላጊነት ላይ አጠቃላይ ስምምነት እየተደረሰ ይመስለኛል። በዚሁ መሰረት በአጠቃላይ በክልሉ የደረሰው የሰብአዊ መብት ጥሰት ምን እንደሚመስል የተሟላ የምርመራ ስራ አካሂደን ከነምር ለማንሳት ለማሳወቅ ዝግጅት በማድረግ ላይ እንገኛለን። ይሄ ጉዳይ ተነስቶ ነበር። ከሴናተር ኩንስ ጋር የውይይቱ አንዱ ርዕስ ነበር፣ ምርመራን የተመለከተ ማን ያጣራ፣ እንዴት እየተጣራ ነው የሚሉ ጉዳዮችን ማለት ነው። ይሄ ርዕስ ራሱ እርግጥ ነው ከተወያየንባቸው በርካታ ጉዳዮች ውስጥ አንዱ ይኸው ነበር። ምን አይነት መግባባት ላይ የተደረሰበት ነበር? ይሄ በተለይ ማጣራትን በተመለከተ በሴናተር ኩንስ እና በእርሶ መካከል የተደረገ ውይይት አሁን በገለጽኩት መልኩ ነው። የአሜሪካ መንግስት በተደጋጋሚ ሲያቀርብ የነበረው ጥያቄ የጉዳይ ነጻ እና ዓለም አቀፋዊ የሆነ የምርመራ ሂደት ያስፈልገዋል የሚል የነበረ መሆኑ ይታወቃል። አሁንም እየተዘጋጀ ያለው የምርመራ ሂደት ዓለም አቀፋዊ መልክም አለው። ምክንያቱም የኦኤችሲኤችአር ጽህፈት ቤት የዓለም አቀፉ የተባበሩት መንግስታት የሰብአዊ መብቶች ጉዳይ ጽህፈት ቤት በምርመራ ሂደት ውስጥ ተካፋይ ስለሚሆን ዓለም አቀፋዊ ጠባይ ይኖረዋል። በሌላ በኩል ደግሞ ብሔራዊ ጠባይ ይኖረዋል። ምክንያቱም የኢትዮጵያ ብሔራዊ ሰብአዊ መብቶች ተቋም ተሳታፊ ስለሚሆን ማለት ነው። እነዚህ ሁለቱም ተቋሞች የሚፈለገውን አይነት ነጻ፣ ገለልተኛ የሰብአዊ መብት ምርመራ ለመምራት ብቃት ያላቸው ተቋሞች መሆናቸው ላይ ግንዛቤና መግባባት አለ። ስለዚህ በዚሁ መንፈስ ነበረ የተወያየ ነው። ሴናተሩ በአካል ወደ ትግራይ ክልል ሄደው አንዳንድ ሁኔታዎችን ለመመልከት ከእናንተ ጋር ያመቻቹት ነገር ነበረ ትናንት በነበራችሁ ውይይት ላይ ምልክቶች ነበሩ። አይ ሴናተሩ የነበራቸው ቆይታ በጣም አጭር ጊዜ ነው እና በትላንትና ማምሻውን ተመልሰው ወደ ሀገራቸው ሄደዋል። ስለዚህ እዚሁ አዲስ አበባ ከተማ ውስጥ ጉዳዩ ከሚመለከታቸው አንዳንድ ኃላፊዎች ጋር ከመነጋገር ውጭ ከአዲስ አበባ ውጭ ለመጓዝ በቂ ጊዜ አልነበራቸውም። የጠቅላይ ሚኒስትሩን ጽህፈት ቤት ጨምሮ ከኢትዮጵያ መንግስት የተለያዩ አካላት የሴናተሩን ጉብኝት አስመልክቶ እስካሁን የወጣ ይፋ መግለጫ የለም። አዲስ አበባ የሚገኘው የአሜሪካ ኤምባሲም እንደዚሁ በጉብኝቱ ላይ እስካሁን ይፋ መግለጫ አላወጣም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን ለዘገባው እናመሰግናለን። በሌላ በኩል ከሴናተር ኮይንስ ቢሮ ተጨማሪ መረጃ ለማግኘት ጥረት እያደረግን ነው፤ እንዳገኘን ይዘን እንመለሳለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአቶ ዳውድ የሚመራው የኦሮሞ ነጻነት ግንባር ቃል አቀባይ አቶ በቴ ኦርጌሳ በቡራዩ ከተማ ሶስተኛ ፖሊስ ጣቢያ መጋቢት 11 2013 ዓ ም ተይዘው በቡራዩ ከተማ ሶስተኛ ፖሊስ ጣቢያ መታሰራቸውን አቶ ዳውድ ኢብሳ ገልጸዋል። በሌላ በኩል የቡራዩ ከተማ ፖሊስ መምሪያ አቶ በቴ በከተማው አልታሰሩም ብሏል። ፀሐይ ዳምጠው ተጨማሪ አላት። መጋቢት 11 2013 ዓ.ም፣ ቅዳሜ የታሰሩ ባልደረቦቻቸውን ለመጠየቅ ወደ ቡራዩ ከተማ ሶስተኛ ፖሊስ ጣቢያ ያቀኑት በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ በቴ ኡርጌሳ እርሳቸውም ታሰሩ ስል ነው ፓርቲው ያስታወቀው። የፓርቲው ሊቀመንበር አቶ ዳውድ ኢብሳ ለአሜሪካ ድምፅ እንደገለጹት አቶ በቴ ሁሌም እንደሚያደርጉት የታሰሩ የፓርቲው አመራሮችና ሰራተኞችን ለመጠየቅ ነው ወደ ቡራዩ ፖሊስ ጣቢያ በድርጅቱ ተሽከርካሪ የሄዱት። አቶ በቴ ኡርጌሳ ነፃነት ግንባር የህዝብ ግንኙነት ኃላፊ ነው። መጋቢታ በፈረንጅ አቆጣጠር ማለት ነው። ቡራዩ ታስረው የሚገኙ የኦሮሞ ነፃነት ግንባር ስታፍ አባላት፣ የአመራር አባላት እዚያ ያሉት የጤና ችግር ስላላቸው የምግብም ችግር ስላላቸው ይሄንን አጣርቶ ከዛ በኋላ ምን እንደምናደርግ ሪፖርት ለማድረግ ነው የሄደው። እነሱን ለመጠየቅ ነው የሄደው ግን እዛው ለመጠየቅ ሄዶ ከግንኙነት ውጪ ሆነ። በኋላ ወደ ማታ ገደማ እዛው ታስሮ እንዳለ መረጃ ደርሰን ከዛ በኋላ በነጋታው ሰው ላክ ቅያሪ ልብሶችና እንትኖችን እንዲይዞለት እንዲሄድ የሄደውንም ልጅ አስፈራርተው ሊያስሩ ስሉ እንደማይሆን ሆኖ እሱ ሳይታሰር ተመለሰ። ግን በጣም አስፈራሩት። ከዚህ ቀደምም እስረኞቹን ተመላልሶ ይጠይቃሉ ያሉት አቶ ዳውድ አሁን ቡራዩ ከነ ድርጅቱ መኪናና ሹፌራቸው ለምን እንደታሰሩ አላወቅንም ስሉ ገልጿል። ከእሱ ጋር እሱን ይዞት የሄደ ሾፌር ወንዶ ሰን አብዱልቃድር አብሮ ታስሯል። መኪናችን እዛ አብራ ታስራለች። አቶ በቴ ተመላልሶ ይጠይቃል። ሁሉም እስር ቤቶች ላይ የዞረ የሕዝብ ግንኙነታችን ኃላፊ ስለሆነ በዚህ ተመድቦ ስላለ በየቦታ ሄዶ ይጠይቃል። እነዚህ ሁለት ሶስት ጊዜ ሄዶ ጠይቋቸዋል። ከዚህ በ የአቶ በቴ ኡርጌሳን እስር በተመለከተ የኦሮሞ ነፃነት ግንባር ኦኔክ ለምርጫ ቦርድ ማሳወቁን አቶ ዳውድ ተናግረው የከተማውን ፖሊስ ጠይቀው ተገቢውን መልስ እንዳላገኙ ጠቅሷል። እሱን መታሰር ከሰሙ በኋላ ወይዘሪት ብርቱካን መልእክት ልካልኝ፣ የት እንደታሰረ እንዴት አይነት ሁኔታ ውስጥ እንዳለ ይህንን ጠይቀኝ። የት እንደታሰረ ነግሬያት አለው እንከታተላለን ብላለች። በዚህ አጋጣሚ እኛም ዛሬ ኦፊሻል የሆነ ደብዳቤ ለነሱ ልከናል። የእሱ እንዴት እንድታሰር እና እስረኞችን ለመጠየቅ እንደሄደ ፖሊስ ጣቢያ መጠየቅ ሊጠይቅ የሄደውንም ልጅ አስፈራክቶ ስለመለሱ አሁን እንግዲህ እንዴት አድርገን ነው ምንጠይቀው? እሱንም ለማሰር አስፈራዱት ፖሊሶችን መጠየቅ በጣም አስቸጋሪ ነው የሆነው። ብዙ ጊዜ ነው እንትን የሆነው። አንዱ ሲጠይቅ እኛ ታዘን ነው ይላል ሌላውም ጠየቀኛ ታዘ ነው ይላል። ይሄ ትእዛዝ ከየት እንደሚመነጭ አናቅም። እነሱ በእርግጥ ትእዛዝ ተቀብሎ ነው የሚሰሩ። በጣም አስቸጋሪ ነው የነሱ። የቡራዩ ከተማ ፖሊስ መምሪያ በበኩሉ አቶ በቴ በከተማው መታሰራቸውን እንደማያውቅ ገልጿል። ኮማንደር ሲሳይ የከተማው ፖሊስ መምሪያ ምክትል ኃላፊ ናቸው። አቶ በቴ ኡርጌሳ በቡራዩ ከተማ ሶስተኛ ፖሊስ ጣቢያ መታሰራቸውን በተመለከተ ለቀረበላቸው ጥያቄ ተከታዩ መልስ ሰጥቷል። አይ እዚህ የለም። መምሪያ ላይ ነው ያለሁት፣ ግን እንደዚህ የሚባል ግለሰብ እዚህ የለም። እኔ አላውቅም። እንዲህ የሚባል ሰው የለም፣ በፍጹም እዚህ የለም። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ ፀሐይ ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የሶማሊያ መንግስት ያዘገየውን ፕሬዝዳንታዊና ምክር ቤታዊ ምርጫ ማካሄሉ እንደማይቀር ቃል ገብቷል። ይህንን ያለው ዩናይትድ ስቴትስ በሶማሊያ ምርጫ እንዲካሄድ ለሀገሪቱ አመራር ጥሪ ካደረገች በኋላ መሆኑም ታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሶማሊያ መሪዎች ጠባብ የፖለቲካ ዓላማዎች ያሉትን ወደ ጎን ትተው ለሀገራቸው ህዝብ ያላቸውን ኃላፊነት እንዲወጡ ባለፈው አርብ ጥሪ አቅርበው ነበር። የአሜሪካ ድምጽ ዘጋቢ መሐመድ ካይ ከሞቃዲሾ የላከው ዘገባ ዝርዝሩን ይዟል። አዳነች ፍሳህዬ ታቀርበዋለች። የሶማሊያ መሪዎች ልዩነታቸውን ወደ ጎን ትተው የዲሞክራሲ ሂደት እንዲያራምዱ ዩናይትድ ስቴትስ ጥሪ ካደረገች በኋላ የሶማሊያ የማስታወቂያ ሚኒስትር ኦስማን ዱቤ ስለ ምርጫ ጉዳይ ተናግረዋል። ልካኑሰዶ የሶማሊያ ፌዴራል መንግስት ሁለቱ የምክር ቤቱ ክፍሎች እንደ አውሮፓ አቆጣጠር ባለፈው መስከረም 17 2020 ዓ ም ባጸደቁት ስምምነት መሰረት ምርጫውን በተቻለ ፍጥነት ለማካሄድ ዝግጁ ነው ነው ያሉት የማስታወቂያው ሚኒስትር። ፋርማጆ በሚል ቅጽል ስም የሚታወቁት የሶማሊያው ፕሬዚደንት መሐመድ አብዱላሂ የስራ ጊዜ ባለፈው የካቲት ወር ያበቃ ሲሆን በፌዴራል መንግስትና በክልላዊ መሪዎች መካከል ስለ ምርጫ ጉዳይ ለመነጋገር የሁለት ቀናት ስብሰባ ጠርተዋል። የብሔራዊ መድህን ካውንስል የተባለው ተቃዋሚ ፓርቲ ግን ፕሬዚዳንቱ እንዲህ አይነቱን ስብሰባ ለመጥራት የሚያስችላቸው ሕገ መንግስታዊ ውክልና የላቸውም በማለት ፖለቲካዊ ባለድርሻ የሆኑት ሁሉ የተወከሉበት ስብሰባ እንዲደረግ ጥሪ አቅርቧል። ዋና የብሔራዊ መድህን ካውንስል አባል የሆኑት የከፊል ራስ ገዙ ፑንትላንድ ክፍለ ግዛት መሪ ሰይድ አብዱላሂ ደኒ የሶማሊያ ሕዝብ መሰናክሎችን ለማስወገድ ሲል እንዲተባበር ጥሪ አድርገዋል። ላኪ ዋአረባ ትከሶማሊያ ሚያልክሴ እጁጋ ሀገሪቱ መስቀለኛ መንገድ ላይ በመሆኗ ካለፉት አስርተ ዓመታት ወዲህ የታዩትን መሻሻሎች ለመጠበቅ ሲል ህዝቡ እንዲተባበር ነው ደኔ ጥሪ ያቀረቡት። የብሔራዊ መድህን ካውንስል ዓላማ በሀገሪቱ ላለው የፖለቲካ ሁኔታ ምላሽ መስጠት ነው ሲሉም አክለዋል። የተባበሩት መንግስታት ድርጅት ትላንት እሁድ ባወጣው መግለጫ የሶማሊያ መሪዎች እድሉን ተጠቅመው ወደ ምርጫ የሚያመራ ሰላማዊ የፖለቲካ ስምምነት እንዲያደርጉ ተማጽኗል። መግለጫውን ያወጣው ሶማሊያ ያለው የተባበሩት መንግስታት ድርጅት ጽህፈት ቤት ሲሆን የሶማሊያ መሪዎች ለሀገሪቱና ለህዝቡ ጥቅም ሲሉ የጋራ መሰረት እንዲፈጥሩ ይመክራል። ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ዛሬ ዓለም አቀፍ የውሃ ቀን ነው። በዋዜማው የዓለም የአየር ትንበያ ተቋም የአየር ንብረት ለውጥ ከውሃ ጋር የተያያዙ አደጋዎችን እያባባሰ በዓለም ዙሪያ የሚኖሩ በቢሊዮኖች የሚቆጠሩ ሰዎች ሕይወት ላይም ስጋት እየጣለ እንደሆነ አስታውቋል። ሊሳ ሽላይን ከጄኔቫ የላከችውን ዘገባ ሀብታሙ ስዩም ያስደምጠናል ከአየር ንብረት ጋር የተያያዙ አደጋዎች እየጨመረ የመጣ የጎርፍ መጥለቅለቅና ዘለግላለ ጊዜ የሚቆይ ድርቅን ያጠቃልላሉ። የአየር ንብረት ለውጥ የዝናብ መዛባትን በማስከተል የውሃ አቅርቦት ላይ ጫና እየፈጠረ ይገኛል። የዓለም አየር ትንባያ ተቋም እንደሚለው እየጨመረ የሚገኘው የጎርፍ መጥለቅለቅ የውሃ ማደያዎችንና የንጽህና መስጫ አውታሮችን በማውደም የውሃ ምንጮችን እንዳይበክል ተሰግተዋል። በዚህ ምክንያት በቢሊዮኖች የሚቆጠሩ ሰዎች ውስን የውሃና የንጽህና ግልጋሎቶችን እንዲያገኙ አሊያም ደግሞ ጭራሽኑ እንዳያገኙ አድርጓቸዋል ይላሉ የተቋሙ ቃል አቀባይ ክሌር ነሊዝ። ከዓለም ሕዝብ 39 በመቶ የሚሆነው ንጹህ ውሃ አያገኝም። በማህበራዊና ምጣኔ ሀብታዊ ለውጦች፣ በህዝብ ቁጥር መጨመር፣ እንዲሁም ተንቀሳቃሽ የበረዶን ግግሮች ወደ ውሃ ምንጭነት በመቀየራቸው ምክንያት ይሄ ችግር ይባባሳል ብለን እንጠብቃለን። የዓለም አየር ትንበያ ተቋም ተንቀሳቃሽ ግግር በረዶን የዓለም የውሃ ማማ ሲል ይጠራዋል። የበረዶ ሽፋንና ግግር የበረዶ መቅለጥ ወደ ተጨማሪ አደጋ የሚያመራ ነው። ይህም በምላሹ በመቶ ሚሊዮኖች የሚቆጠሩ ሰዎች የረጅም ጊዜ የውሃ ክምችታቸው ላይ ስጋት ጥሎባቸዋል። ነሊት እንደሚሉት ለዚህ ሁነኛ ማሳያ የሚሆነው በታጂኪስታን የተፈጠረው ክስተት ነው። ታጂኪስታን በሃያኛው ክፍለ ዘመን 1450 የሚሆኑ የግግር በረዶ ክምችቶች የነበሯት ሀገር ናት። ዛሬ ከአንድ ሺህ በላይ የሚሆኑት ቀልጠዋል። የነበረው አጠቃላይ ግዝፈት በአንድ ሶስተኛ ቀንሷል። ይሄ በቅርብ ጊዜ ውስጥ እኛ የግግር በረዶ መናወጥ ብለን የምንጠራውን የበዛ የበረዶ አውሎ ወይም መንሸራተት የጭቃና ውሃ መጥለቅለቅን ችግርን ፈጥሯል። ተንቀሳቃሽ ግግር በረዶ ቁልፍ የውሃ ምንጭ ነው። በመጪ ዘመናት ውስጥ የግግር በረዶ መቅለጥ ብዙ ሚሊዮኖችን ለውሃ እጥረት ጭንቀት እንደሚጥል ነሊስ አስጠንቅቀዋል። እሳቸው እንደሚሉት ተመሳሳይ ክስተቶች በዓለም ላይ እየተደጋገሙ ናቸው። ተቋሙ ከዓለም ሀገራት መካከል ከግማሽ በላይ የሚሆኑት ጥራቱን የጠበቀ የውሃ አጠቃቀም ስርዓት የላቸውም ብሏል። የዓለም አየር ትንበያ ተቋም በዓለም ላይ እየተመናመኑ የመጡ የውሃ ምንጮችን ለመጠበቅና የአየር ንብረት ለውጥን ለመቀነስ የተቀናጀ እርምጃ እንዲወሰድ ጥሪ እያቀረበ ነው። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሀሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሀሽታግ ቪኦኤ አምሀሪክ ብላችሁ ደግሞ በትዊተር ገጻችን ላይ ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ አሀዱ ራዲዮ ዘጠና አራት ነጥብ ሶስት ላይ እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምፅ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ ሆርን አት ቪኦኤኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ሀይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶን እለፍ። ሐኪሞን ይጠይቁ ሀኪሙን ይጠይቁ። ለምሽቱ የድህረ ኮቪድ-19 ፈተናዎች አሳሳቢነት ለቫይረሱ ላለመጋለጥ ሊደረግ የሚገባውን ጥንቃቄ ወሳኝነትና ድርብርብ አስፈላጊነት ይመለከታል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ከሃዋርድ ዩኒቨርሲቲው መምህርና የክሊኒካል ፋርማሲ አስተዳደር ሳይንስ ትምህርት ክፍሎች ምክትል ሊቀመንበር ፕሮፌሰር ብስራት ኃይለ መስቀል ጋር የኮቪድ-19 መከላከያ ክትባቶች እና ሌሎች ተዛማጅ ርዕሰ ጉዳዮች የጀመረው ተከታታይ ቃለ ምልልስ የመጨረሻ ክፍል በቀደመው ዝግጅቱ ያነሳውን የመጨረሻ ጥያቄ መለስ ብሎ በማስታወስ ይጀምራል። ብስራት የክትባት ተስፋ አልፎ አልፎም ያልተጨበጡ ወሬዎች የሚፈጥሯቸው የተሳሳቱ አስተያየቶችና እጥረት እየታየ ነው፣ በተፈለገው ፍጥነት የክትባት መድኃኒቶች እየቀረቡ አይደሉም በሚል ታላላቆቹን የአውሮፓ ሀገሮች ጨምሮ የክትባቱ አይነትና መጠን እያወዛገበ ባለበት በአሁኑ ወቅት አነስተኛ ገቢ ያላቸው በምልማት ላይ ያሉ ሀገሮች በወቅቱ ሕዝባቸውን መከተብ ይችሉ የሆነ የሚለው ጥያቄ አሁንም እያነጋገረ ነው እና በሌላ በኩል እርግጥ ነው በቅርቡ መጠኑ አነስተኛም ቢሆን ኢትዮጵያና ሶማሊያን ጨምሮ የተወሰኑ ሀገሮች የክትባት መድኃኒቶችን ተቀብለዋል። በአንጻሩ ደግሞ የበሽታው ስርጭት እየጠነከረ ባለበት ራሱን በመለወጥና አደገኛነቱንም እየጨመረ የመጣውን ይህን የኮሮና ቫይረስ ለመዋጋት የተያዘውን ዘመቻ የክትባቱ በጊዜና በወቅቱ አለመድረስ አደጋ ላይ ሊጥለው አይችልም ወይ? በእርግጥስ ሁኔታ እንደሚባለው እንደሚፈራው ያን ያህል ያሳስባል? ይ በጣም ያሳስባል። እንግዲህ አሁን የሰለጠኑ ሀገሮች የራሳቸውን ህዝብ ብቻ ከትበው ቢያቆሙ ቫይረሱ ከአለም የሚጠፋው አትሊስት የተወሰነ ፐርሰንቴጅ በአለም ደረጃ ሲቆም ነው። ቤት ለምሳሌ አራት ቤተሰብ ያለበት ቤት ውስጥ ሶስቱ ተከትበው አንዱ ባይከተም ሄዶ በሽታ ይዞ ቢመጣ ለነዛ ለሶስቱ ማስተላለፍ ስለማይችል እዛው ላይ ይቆማል። መተላለፍ አይቀርም በቂ ሰው ካልተከተበ ግን በአለም አቅርብ ነች አውሮፕላኑ ብኑ በትራንስ በተለያየ መንገድ የሚሰራ አይደለም። አሁን የተያያዘው አካሄድ በእርግጥ የራሳቸውን ዜጋ ነው መጀመሪያ ሁሉም ሀገሮች ለማዳን የሚሞክሩት ከዛ በኋላ ነው። ለሁለተኛው ጊዜ የተሰማሁት ደብችም ሌሎችም ሀገሮች አሁን በኤሮያ ሚቲንግ በነበረበት ጊዜ አፍሪካ የሚደርስበት መንገድ ሁሉም ኮንትሪቢዩት አድርገዋል። አሜሪካም ከሁለት ሚሊዮን በላይ ዶኔት አርጋለች ይህን ቫክሲን በሚመለከት መልካም ፕሮፌሰር ብስራት የመጨረሻው ጥያቄ ለየት ያለ ነው ለማወቅ በሚደረግ ጉጉት የሚነሳ አይነት በአብዛኛው ለኮቪድ-19 የተጋለጡ ሰዎች አሳሳቢነቱ የከፋ ሁኔታ ማስከተሉ ለመጋለጥ የሚኖረውን እድል እንድናሳጥር በተቻለ መጠን ለቫይረሱ እንዳንጋለጥ የሚፈለገውን ያህል ተጋልጦ የሚገኙበትም ጊዜ አለ እና ሰዎች ከተጋለጡ በኋላ የጠና ሁኔታ የሚከሰትባቸው አሉ አንዳንዶቹ ጭራሽ ምልክትም ሳያሳዩ ምርመራ ካልተደረገ ለቫይረሱ መጋለጣቸውን ሳያውቁ የሚቀሩበት አለ። እነሱም ናቸው በማሰራጨቱ አደገኛ ናቸው የሚባለው። እነሱ ላይ ያላመጣውን ጉዳት ሌላ ላይ ላለማምጣቱ ዋስትና የለምና ከዚህ አንጻር ለቫይረሱ ተጋልጠው ብዙም ችግር ሳይኖርባቸው ያለፉ ሰዎች ላይ አንዳንድ የተመለከትኳቸው ለውይይት የሚጋብዙ ጥናቶች ላይ ብርሃን ቢፈነጥቁ በሚል ነው ለቫይረሱ ከተጋለጡ በኋላ የበሽታው ሁኔታ አልፎ ወይንም ደግሞ ታመው ድነው፣ ዋናው የሚያሳስባቸው ነገር ካለቀም በኋላ ድህረ ኮቪድ የሚቆዩ ምልክቶች የበሽታ ሁኔታዎች ይኖራሉ፣ ጥሎ የሚያልፈውም ነገር ሊኖር ይችላል የሚለው እንደ አዲስ ትኩረት እየተሰጠው ነው። ምንም እንኳን ደጋግመን እንደምንለው አስቀድሞ መጠንቀቁም ቢሆን ቀዳሚው ነገር፣ የመጋለጥ ድልም የህይወት እውነታ ነውና እሱ ላይ ምን ይሉናል? እኔ የሚያስፈራኝ በሽታው አያዘኝ እና እንደው ቢይዘኝ፣ ኮቪዱ ኮቪዱ ይገለኛል ወይ ተርፋለሁ፣ አንድ ውሳኔ ነው። የሚያሳስበው ነገር ድሕረ ኮቪድ ብለዋል። ማነው ነው ከዛ በኋላ ድሕረ ኮቪድ በሽታ የሚኖረው ሰው የማይኖረው ሰው አይታወቅም። ኮቪድ ይዞት በጣም የተመመ ሰው ድሕረ ኮቪድ ሳይኖረው ሳያውቀው፣ በጣም በትንሹ ማይልድ በሆነ ሲምተም በኮቪድ ተይዞ ከዛ በኋላ ግን በጣም ከባድ የሆኑ ሲምተሞች ያሳዩ ሰዎች አሉ። በሁለት ቦታ ነው የምንከፍላቸው እነዚህን ሰዎች። የድረ ኮቪድ ስሜት ያላቸው የሚያሳስበው ነገር እሱ ነው። አሁን ለጊዜው መድኃኒት የለም። ምን እንደሆነ አይታወቅም። ፕሮቶኮል የለም፣ ጋይድላይን የለም። ሁሉም ገና ስለዛ የሚጻፈው ቻፕተር ገና ባዶ ብላንክ ነው። ቻፕተር ዋን ተብሎ ዝም ብሎ ባዶ ነው፣ በሕክምናው መጽሐፍ ማለት ነው። እና ምንድነው ሁለት ቦታ ይከፍሏቸዋል። አንደኞቹ በኤክስሬ በኤምአርአይ በላብ ቴስት በመሰለው ዳሜጅ የሚያሳዩ ወይ ልባቸው ወይ ኩላሊት ወይ ሳምባ ወይ አንድ የሰውነታቸው አካል በዛ በኤክስሬ በምናምን ይታያል ዳሜጅ ነው ወይ ዳያግኖስ በሚደረጉባቸው ነገሮች ይታያል። እነሱ ቀላል ናቸው። አንድን ለማድረግ ለምን አትሊስት ዳሜጁ ይታያል። የልብም ከሆነ የልብ መድኃኒት ሀርት ፌለርም ሆነ ቸስፔንም ሆነ ኦልሬዲ ተመሳሳይ በሽታዎች ስላሉ ከኮቪድ በፊትም እነዛን በምናክምበት ሕክምና እናክማቸዋለን። የእነሱ አይደለም ያስቸግረው የሚያስቸግረው ሙሉ አይነት ቴስት አሁን ያለው ትላል የማራይ ላብ ቴስቱን በሙሉ ወስደን ያ ሁሉ ተደርጎ ምንም በሽታ ምንም ነገር ያልተገኘባቸው ግን በበሽታ የሚሰቃዩ ሰዎች አሉ። ምን አይነት በሽታ ነው የሚሰቃዩት? አንዳንዶቹ አሁን ትልቁ ኮምፕሌን የሚያደርጉት ለምሳሌ ማጆሪቲ ኦፍ ድካምና የማሽተትና የጣዕም መለወጥ ነው። አንዳንዶቹ አሁን ምግብ አቅርበንላቸው ልክ እንደ በቃ ይሄ ቆሻሻ ተሰብሶ የሚጣልበት ቆሻሻ መጣያ እንደሚሸተው እንደዛ አይነት ሽታ ምግቡ ይሸታል። ወይም በቃ ገና ሽቶ ሲሸታቸው አፍንጫቸውን ይዘው የሚወጡ ሰዎች አሉ። እንዴት ኦልተር እንደሚያደርገው ምን ከምን ደግሞ አንዱ ሰው ከሌላ ሰው ይለያል። አንዱ በመጥፎ የሚሸተው ሌላው በምን ሆኖ ይሸታል። አብዛኞቹ ጣዕማቸው ኮምፕሊት የጠፋ ነው። ድካም ስልህ ደግሞ ኦኬ፣ ቀን ሙሉ ሰርቼ ዛሬ ደክሞኛል ብዬ እንደማርፈው አይነት ድካም አይደለም። ከአልጋ መነሳት አይችሉም። በቃ አራት ሰዓት ከአልጋ መነሳት በማይችሉበት ተነስተው ሽንት ቤት ለመሄድ በድጋፍ የሚሄዱ ሰዎች አሉ። ከዚህ ውጭ ደግሞ ያው ሳል አለ። ሌሎቹ ደግሞ ትኩሳቱ እንዳለ ነው፣ ሄደክ እንዳለ ነው። አንዳንዶቹ ደግሞ ጭንቀት ውስጥ ይገባሉ፣ ዲፕሬሽን ውስጥ ይገባሉ፣ አንዛይቲ ይይዛቸዋል። ይሄ ከባድ ጭንቀት አንዱ ለምሳሌ አታክ የሚያደርገው ኩላል እና አሁን አንድ በሽተኛ ለምሳሌ ሪፖርት ላይ ኬስተ ቀርቦ ከሆስፒታል ድኖ ኔጌቲቭ ሆኖ አሁን ማርች ሲመጣ አመቱ ሁለቱም ኩላሊቱ ስቲል ዳያሊሲስ ላይ ነው። አንዱም ኩላሊቱ አይሰራም። እነዚህ እኮ የምናወራቸው ከሶስት ወር ከስድስት ወር በላይ ናቸው። እና ሐኪም ጋር ሄዳሉ። ደህና ናቸው ይባላል። እዛኛው ሄዳሉ። የነርቭ ሐኪም የምን ሐኪም እንዳንዶቹ የጨጓራ ማን የትኛው እንደሚይዘው ደግሞ አይታወቅም። ፕሬዲክትብል አይደለም። እና ዲሚሉት ምንድነው ያው ኮቪድ ኢንፍላሜሽን ስለሆነ የሰውነት መቆጣት ስለሚያመጣ ያ መቆጣት የተወሰነ ነገር በቃል በቋሚ ደረጃ ዳሜጅ አርጎት ስለሚያልፍ እነዛ ነገሮች ስለማይመለሱ ነው ሰዎቹ የሚታመሙት ይላሉ። እና ሲዲሲ ከአምስት ሰው አንድ ሰው ይላል ሀያ በመቶ። አሁን ሪሰንት ላስት ዊክ የወጣው ግን ከሶስት ሰው አንድ ሰው ነው ይላል። ሶስት ሰው አንድ ሰው መሆኑ አይደለም ሶስት ሚሊዮን ሰው ከታመመ አንድ ሚሊዮኑ ይሄ ድህረ ኮቪድ በሽታ አለው ማለት ነው። ደግሞ በዓለም ስንትና ስንት ሚሊዮን ሰው ስታየው ቀላል ቁጥር አይደለም። ማይነር ይሁን እንጂ እነዚህ ሰዎች ተመልሰው ድሮ ከበሽታው በፊት ነበራቸው ጤንነት ውስጥ አንዳንዱ ቀስ እያለ የተሻሻል የተሻሻለ የሚመለስለታል ግን ምንም ዘሪጅ ነው ጋራንቲ እኔ የሚያስፈራኝ እንደው እንደው በሽታው የያዘኝና እንደው ቢይዘኝ ኮቪድ ዓለም ከዛ በኋላ ያለው መልስ የሌለው ጥያቄ የሌለው መከላከል ማችል እሱ ነው በጣም የሚያሳስበው። እና እኔ እንደው በዚህ አጋጣሚ መናገር ንፈልገው ኮቪድን እንደ ቀላል ነገር ባያዩት ሰዎች። እነሱ ስላልተያዙ ወይም የሚያውቁት ሰው ስላልተያዘ ወይም በቀላሉ ድነው ስለተሻላቸው በቃ ይሄ ቀላል ነው እንደ ጉንፋን ነው ብለው እንዳይሉ። አሁን እንደ ስማውቶ ኢትዮጵያ ውስጥም በተለይ አንዳንድ ኢቨንት አሁን ለጥምቀት በነበረ ጊዜ አንዳንድ ሰዎች ጋዘር በሚያደርጉ ከዛ በኋላ ብዙ ሰዎች እየታመሙ ያው አብዛኞቹ በቤታቸው ሳይታወቅ ስታቲስቲክስ ሳይገቡ እየቆዩ ነው። እና ይሄንን ነገር አንዴ እንደው እግዚአብሔር እንዳመጣው እስከሚጠፋ ድረስ ራሳቸውን ሰዎች እንዲጠብቁ ቫክሲኑ መቶ እስከሚከተሙ፣ ይሄ መራራቁ፣ ማስክ ማረጉ፣ ጥንቃቄ መውሰዱ በጣም ኢምፖርታንት ነው ለማለት ፈልጋለሁ። ጥሩ ማሳሰቢያ ነው ፕሮፌሰር ብስራት ዋናውን በሽታ የማይፈሩበት ሁኔታ የተፈጠረ በሚመስልበትም የማይጠብቁትና ምናልባትም ዘለቄታ ያለው ምንነቱም በእርግጥ በውል በዚህ ሰዓት ያልተለየ ሁኔታ መፈጠሩን ከወዲሁ መረዳት ለብዙዎችም ጥሩ ትምህርት እንደሚሆን ተስፋ አድርጋለሁ ኮቪድ ነገር ኮቪድ አብሮን እስካለ ድረስ አዳዲሶቹን ነገሮች ተከትለን አድማጮቻችን ትኩስ መረጃዎችን ለእውቀትም ራሳቸውንና ቤተሰባቸውን ለመጠበቅም የሚረዱ መረጃዎችን በተከታታይ እናቀርባለን። ዛሬውም ላልተቋረጠ ትብብር አመሰግናለሁ። እኔም አመሰግናለሁ። እናመሰግናለን። አድማጮች የውይይቱን ሙሉ ክፍል በዌብሳይታችን ላይ ታገኙታላችሁ። ወደ ተከታዩ ዘገባ እንለፍ። አፍሪካ ነክ ርዕሶች የኮቪድ-19 ወረርሽኝ ከጀመረ ከአንድ ዓመት ከአራት ወራት በላይ በሆነበት በአሁኑ ወቅት በኢትዮጵያና በአንዳንድ ሌሎች የአፍሪካ ሀገሮች የመዛመቱ ሁኔታ እየጨመረ መሄዱ ታውቋል። እስከ ቅርብ ጊዜ ድረስ ወረርሽኙ በርትቶባቸው ከነበሩት የዓለም ሀገሮች ጋር ሲነጻጸር በአብዛኛው በአፍሪካ ሀገሮች ብዙም ሳይበረታ ቆይቷል። ከቅርብ ጊዜያት ወዲህ ግን ሁኔታው እየተቀየረ መሆኑ ታውቋል። ስለ ጉዳዩ እንዲያብራሩልን ዶክተር ሙሉቀን ዮሐንስን ጋብዘናል። ዶክተር ሙሉቀን በኢትዮጵያ የጤና ጥበቃ ሚኒስቴር የኮቪድ-19 ክትባት መድኃኒት ብሔራዊ አስተባባሪና የጤና ሚኒስቴሯ ከፍተኛ አማካሪ ናቸው። አዳነች ፍስሐዬ ናት ያነጋገረቻቸው። ኮቪድ-19 በዓለም አቀፍ ደረጃ መግባቱ ከታወቀ ከአንድ ዓመት ከአራት ወራት በላይ ማለፉን ዶክተር ሙሉቀን ዮሐንስ ገልጸው በዓለም ዙሪያ ከፍተኛ የሆነ የምጣኔ ሀብት የማህበረሰባዊና የፖለቲካ ቀውስ ማስከተሉን አስገንዝበዋል። የዓለም አቀፉ ወረሽኝ መዛመት የበረታባቸው ሀገሮች ዩናይትድ ስቴትስ፣ ኢጣሊያ፣ ብሪታንያ፣ ሩሲያ፣ ብራዚል እና ህንድን የመሳሰሉት እንደነበሩ፣ በአፍሪቃ ግን አንጻራዊ በሆነ መልኩ የመዛመት ሁኔታ በደህና ደረጃ ሊታይ ይችል እንደነበር ዶክተር ሙልቀን አውስተዋል። በአሁኑ ወቅት ግን አፍሪቃ ውስጥ በቫይረሱ የሚያዙ ሰዎች ብዛት እየጨመረ እንደሆነ እና የሚሞቱት ሰዎች ቁጥርም መበራከቱን ጠቁመዋል። አንዳንድ የአፍሪካ ሀገሮችንም በምሳሌነት ጠቅሰዋል። እዚህ ውስጥ ስንመለከተው የደቡብ አፍሪካ አንድ መቶ አምስት አፍሪካ ሀገሮች ሰማንያ በመቶ የሚሆነውን ወረርሽኝ የያዘች ታን ያለው ነገር ግን አሁን ጥሩ ነገር ያለ ነገር ምንድነው? ደቡብ አፍሪካ ጋር ይ መረሱ ሁኔታ ከመላበጠት በተወሰነ መልኩ ጥሩ መሻሻል ያለ ነው። ሁለተኛው እንግዲህ ሰሜን አፍሪካ ነው። ሰሜን አፍሪካ እንግዲህ አንድ መቶ ሁለት ሚሊዮን የሚሆኑ ግጭቶች ከአጠቃላይ ሰላሳ በመቶ የሚሆነው ሊቢያ፣ አልጄሪያ፣ ቱኒዚያ የመሳሰሉ ሀገሮች አሉ። መካከለኛው የሚባለው አፍሪካ አንጻራዊ በሆነ ዝቅተኛ ስርጭት ያለው። ምስራቅ አፍሪካን ስንመለከት በተለይ ኢትዮጵያና ኬንያ ተነጣጣሪ በሆነ መልኩ የዚህ ምስራቅ አፍሪካ ከፍተኛ ያለ የወረርሽኝ ምክሰቱ ከተጠባቂ ናቸው። ኢትዮጵያ ወደ መቶ ሰማኒያ ሺ የሚሆኑ ኬዞች እስካሁን ሪፖርት ተደርጓል። ይህ ማለት እንግዲህ አጠቃላይ ከምስራቅ አፍሪካ ካሉ አርባ በመቶ የሚሸጥ ይሆናል። እንግዲህ ከዚህ ጋር ከቤተ ያያዘው ኢትዮጵያ ውስጥ ወደ የሚሆኑ ግለሰቦች ለሞት ተዳርጓል። በቅርብ ጊዜያት ወዲህ ለወረርሽኙ መበራከት ምክንያት ሊሆኑ የሚችሉ ነጥቦችን ዶክተር ሙሉቀን ጠቁመዋል። አንደኛው እንግዲህ ምክንያት ከዚህ ከሴክተሮች ከመከፈታቸው ጋር ሲተያይዞ ከፍተኛ የሆነ እንቅስቃሴ እንዳለ የሚነገረው በተለይ ትራንስፖርት ሴክተሩ፣ የትምህርት ሴክተሩ፣ የምግብ ሴክተሮች ከፍተኛ የሆነ እንቅስቃሴ ጋር በመኖሩ ጋር ሲተያይዞ እነዚህ ወረርሽኙ አንዱ እንግዲህ የመስፋፋት ምክንያት ናቸው ተብሎ ይጠቀሰዋል። በተለይ ትምህርት ሴክተር ስንመለከተው በኢትዮጵያ እንኳን በተጨባጭ ሁኔታ ወደ ሀያ ስድስት ሚሊዮን እንደሆኑ ተማሪዎች ትምህርት ያቋርጡበት ሁኔታ ነው የነበረው

ሌላ በሶስተኛነት ደረጃ ምናልባት ጥሩ ቀላል ያለው ግለሰብ ህብረተሰብ እንግዲህ ኦልሞስት በዚህ በሽታ ፈንጀ ዳለበት ሁኔታ ነው ያለው። እንግዲህ ተማሩ እንደሚባል ህብረተሰብ የአፍና የፊት መሸፈኛ ጭንብሎችን ላለማድረግ በሌሎቹ እንዳያገዱ ምክንያት ከመሆና ተያይዞ እንደ ምክንያት የሚገለጡበት ሁኔታ ነው ያለው። አንዳንድ የአፍሪካ ሀገሮች ባደረጉት ጥናት መሰረት የአንዳንድ የኮሮና ቫይረስ ዝርያዎች መከሰትም አስተዋጽኦ ሊኖረው እንደሚችል ዶክተር ሙሉወርቅ ገልጸዋል። ምናልባት አንዳንድ አፍሪካ ሀገሮች እንኳን አዲሱን የኮቪድ ዝርያ ጥርያ ስርጭት ያመለከተው ጥናት አጠንተዋል። እዚህ የአዳዲስ የሆነ የኮቪድ ዝርያ ስርጭት ምክንያቱም አሁን አፍሪካ ውስጥ እየተባባሰ ስለመጣው የኮሮና በሽታ እንደ ምክንያትም ሊገለጥ ነው ይችላል። ሌላ አምስተኛ ላይ እንግዲህ እንደምታውቂው አንሽም በተለይ ያለፉት ከመስከረም ጀምሮ እስከ ጥር ድረስ ከፍተኛ ከሆነ Bağlalapuç zor በአጠቃላይ ሀገሮች የኮቪድ አስራ ዘጠኝ እቅድን የመቆጣጠርና የመከላከል መመሪያም ደንቦች የማስፈጸም ብቃት መዳከም ከቀን ወደ ቀን መቀነስ መስፈት ተራብሮ በስክተሮች መካከል አለ መስራት በአንዳንድ ደረጃ የሚባሉ የኮቪድ አስራ ዘጠኝ መዛመት በኢኮኖሚና በፖለቲካ ላይ ካደረሰው ተጽዕኖ ሌላ በማህበረሰባዊ ካደረሳቸው በደሎች ፆታዊ ጥቃቶችንም እንደሚያካትት ከተለያዩ ሀገሮች የሚቀርቡ ዘገባዎች ሲጠቅሱ ቆይተዋል። የቫይረሱን መዛመት ለመገደብ ሲባል በተደረገው የእንቅስቃሴ ገደብ ምክንያት በቤት አካባቢ የመወሰኑ ሁኔታ ሴቶችን ለወሲብ ጥቃት ስለማጋለጡ ዶክተር ሙልቀን ዮሐንስም አብራርተዋል። ሴቶች በቤት ውስጥ በሚሉበት በተወሰነ አንዳንድ ሀገሮች ላይ የቤተሰብ ጥቃቶች በዓለም አቀፍም ደረጃ በሀጉርም ደረጃ የወጡ ሪፖርቶች ነበሩ። ሐኪም ይህን ማስተባበል አይቻልም። ስለዚህ ከአስገድዶ መድፈር እስከ ሌሎች ጾታዊ ትንኮሳዎች እና ሌሎች ሀውሰውን ዶሜስቲክ የኮቪድ አስራ ዘጠኝ ክትባት መድኃኒት በሆነ ወቅት አፍሪካ ሀገሮችን መግባት መጀመሩ የሚታወቅ ነው። በኢትዮጵያ የጤና ጥበቃ ሚኒስቴር የኮቪድ-19 ክትባት መድኃኒት ብሔራዊ አስተባባሪ የሆኑት ዶክተር ሙልቀን ዮሐንስ ክትባቱ በአፍሪካ ሀገሮች የሚሰራጨው እንዴት እንደሆነ ያብራራሉ። ኮቪድ-19 ክትባትን በተመለከተ አሁን በዓለም አቀፍ ደረጃ ላይ ይህን ክትባት ለማሰራጨት ረ በዓለም አቀፍ ደረጃ የተቋቋመ አለ። ይ እንግዲህ ኮቫክስ መጀመሪያ ሲቋቋም አላማ ነበረው። አንዱ አላማ እንግዲህ ፍትሀዊ የሆነ ክትባት ከተወሰኑ በሀገሮች መካከል እንዲኖር የዓለም ጤና ፕሮጀክት የሚሰጠው አክሙት በኮባክስ አማካኝነት ተመጣጣኝ የሆነ ዋጋ ሊኖር ማስቻል አደራደር አጠቃላይ የክትባቱን ዋጋ በተቻለ መጠን እንዳይኖር ከፍተኛ እንዲሆን የማድረግም ዓላማ የነበረው ነው። ሌላ ና ሶስተኛው ዓላማ የነበረው በተቻለ መጠን ሀብታም ሀገሮች በገንዘብ ብዛት በሁለት ጊዜ ውድር በማድረግ በሀገራቸውኛ ክትባቱን ለሚያመርቱ ሀገሮች ክትባቱን የተወሰነ መግቱ እንዳይወስዱ ሌሎች ታዳጊ ሀገሮችን እንዳይበቱ ደግሞ በተቋቋሚ ባለነት እነዚህ ናቸው ሰዎቹ ዓላማዎች። እርግጥ ሌሎች ዓላማዎች አሉ። ከዚ ጋር ተያይዞ ምርምር ላይ ያሉትን ክትባቶችን ደግሞ አስፈላጊ ድጋፍ ለመስጠት ቶሎ ለጥቅም የሚሉበትን ዓላማን በማመቻቸት ደረጃ አንዱ አራተኛ ዓላማ ተደርጎ የሚወሰድ ነው። አድማጮች የክትባቱን መድኃኒት አፈጻጸም በሚመለከት በመጪው ሰኞ እናቀርባለን። የመጨረሻው ክፍል ይሆናል። እስከዛው ግን በደህና ቆዩ ነው አዳነችና እንግዳዋን እናመሰግናለን። አሁን ተከታዩ የሰኞ ምሽት ስፖርት ነው። ሀብታሙ ስዩም በስፖርት ዝግጅቱ ለጥቂት ደቂቃዎች አብሯችሁ ይቆያል። የኢትዮጵያ ብሔራዊ ቡድን ካሜሩን ያውንዴ ላይ በሚቀጥሉ ዓመት በሚደረገው የአፍሪካ ዋንጫ ላይ ለመሳተፍ ወሳኝ እንደሆነ የተነገረለትን ጨዋታ የፊታችን ረቡዕ ያከናውናል። በምድብ ኬ ምድቡን ከምትመራው አይቬሪ ኮስት፣ ሁለተኛ ደረጃ ላይ ከምትገኘው ማዳጋስካርና መጨረሻ ደረጃ ላይ ከምትገኘው ኒጀር ጋር የተመደበው የኢትዮጵያ ብሔራዊ ቡድን ተፎካካሪው የማዳጋስካር ብሔራዊ ቡድን ነው። ኢትዮጵያ በምድቡ ውስጥ ባደረገቻቸው ጨዋታዎች ድልና ሽንፈትን ስታስመዘግብ ሰንብታለች። በህዳር ወር 2019 የጎርጎሳውያኑ ዘመን አይቬሪ ሁለት ለአንድ ባህር ዳር ላይ አሸንፋለች። ኒጀር ኒያሚ ላይ ደግሞ አንድ ለዜሮ ተሸንፋ በመልሱ ጨዋታ ባህር ዳር ላይ 3 ለዜሮ አሸንፋለች። ማዳጋስካር በበኩሏ አቢጃን ላይ በአይቤሪ ኮስት ሁለት ለአንድ ተሸንፋ በመልስ ጨዋታው ቶማሲና ላይ አንድ ለአንድ አቻ ተለይታለች። በጎርጎሳውያን አቆጣጠር ህዳር 2019 ሁለቱ ቡድኖች አንታናና ሪቮ ላይ በተገናኙበት ወቅት ማዳጋስካር አንድ ለዜሮ አሸንፋ ነበረ። ረቡዕ ባህር ዳር ላይ የሚደረገው ጨዋታ ኢትዮጵያ ከዘጠኝ ዓመታት በኋላ ወደ አፍሪካ ዋንጫ ለመመለስ የምታደርገው ጥረት ወሳኝ ክፍል እንደሆነ እየተነገረለት ነው። የቶኪዮ ኦሎምፒክ አዘጋጆች ከጃፓን ውጭ የሚመጡ ተመልካቾችን እንደማያስተናግዱ አስታውቀዋል። በአራት ዓመት አንዴ የሚደረገውን ስፖርታዊ ትዕይንት ለመመልከት ቀድሞ ትኬት የገዙ 600 ሺህ ተመልካቾች ገንዘባቸው እንደሚመለስላቸው ተነግረዋል። ከዚህ በተጨማሪ ፓራኦሎምፒክ የሚሰኘው አካል ጉዳተኞች የሚፎካከሩበት ትርኢትን ለመከታተል ትኬት የቆረጡ ሰላሳ ሺህ ሰዎችም ገንዘባቸው ይመለሳል ተብሏል። ዛሬ ደግሞ ቀደም ብሎ በወጣው መግለጫ ላይ ከተመልካቾች በተጨማሪ አስፈላጊነታቸው ከሚታመንባቸው በስተቀር ዓለም አቀፍ በጎ ፈቃደኛ ከፍተኛ ሰራተኞችን ጃፓን እንደማትቀበል ይፋ አድርጋለች። በኮሮና ቫይረስ ስርጭት ስጋት ምክንያት ገደቦችን ያከታተለችው ጃፓን የተወዳዳሪ ቤተሰቦችም ውድድሮችን እንዳይታደሙ ልትከለክል እንደምትችል እየተነገረ እንደሆነ ሮይተርስ ዘግቧል። የዓለም አቀፉ አትሌቲክስ ተቋም ፕሬዚደንት ሴባስቲያን ኮው አትሌቲክስ በድኅረ ኮቪድ-19 ዓለም የጤና ውጥንቅጥን በመቅረፍ ረገድ ትልቅ ሚና እንደሚኖረው አስታውቀዋል። ተቋማቸው ስፖርታዊ ኃላፊነቱን ለመወጣት እየተዘጋጀ መሆኑንም ለሮይተርስ ተናግረዋል። ወደ 50 በመቶ የሚሆነው የአብዛኛው ሀገራት ሕዝብ በአሁኑ ሰዓት የአካል እንቅስቃሴ እንደማያደርግ የጠቆሙት ኮው ይህም በዓለም ምጣኔ ሀብት ላይ የወደቀ ትልቅ ጫና መሆኑን ተናግረዋል። አትሌቲክስ ማኅበራዊና ምጣኔ ሀብታዊ ድቀት የደረሰባቸውን ማኅበረሰቦች በመርዳት ረገድ የላቀ ሚና እንደሚኖረው አጽንኦት ሰጥተዋል። የሁሉን አትሌቶች ተሳትፎም ጠይቀዋል። ከበራቸው አድማጮች ለምሽቱ ያሰናዳ ናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የመሰናበታችሁ ጽዮን ግርማ ነኝ። አብራችሁም ስለቆያችሁ እናመሰግናለን። ሰላም በደናደሩ